ከማህበረሰብ ለማህበረሰብ ወይዘሮ ነይማ ሙዘይን መሐመድ የሚመለከተኛል በጎ አድራጎት ድርጅት ዋና ስራ አስፈጻሚ ናቸው። በቀዳሚው ክፍለ ዝግጅታችን ስለ ውልደትና እድገት እንደምን ከሀገር ቤት ወደ አውስትራሊያ እንደመጡና ከአውስትራሊያም ወደ አገር ቤት ተመልሰው የአእምሮ ህመም ተጠቂዎችን ለመታደግ አገልግሎት ለጋሽ የሆነውን የይመለከተኛል በጎ አድራጎት ድርጅት ለማቆምና አስተዋጽኦም ለማበርከት እንደቻሉ አንስተው ተናግረዋል። ወደ ቀጣዩና የመደምደሚያ ክፍለ ዝግጅታችን ያመራ ነው። የአእምሮ ህመምና የአደንዛዥ ሱስ ተጠቂዎችና እርዳታ ፈላጊ ወገኖች እናንተ ዘንድ የሚያገኙት የአገልግሎት አይነቶች ምንድን ናቸው? በሚል መጠይቅ ነው። ወይዘሮ ነኢማ እንዲህ ያስረዳሉ። ሀገራችን ኢትዮጵያ እንደምታወቀው ማህበረሰባችን በአጠቃላይ እምነት ያለው ማህበረሰብ ነው። እንደዚሁም ደግሞ ባህል አለን። ሁሉም ሰው በእምነቱ ሕክምና ያገኛል ብለን እናምናለን። ሙስሊሙ በቁርአን ኦርቶዶክሱ በጸበል ፕሮቴስታንቱ ደግሞ በጸሎት ብለን እናምናለን። አንድ እሱ ነው። ሁለት ትራዲሽናል ሜዲኬሽኖች አሉ። እኛ ሀገር ባህላዊ ሕክምና የሚባሉ እንደ ቀላል የምናያቸው ግን ውጤታማ ያደርገው ትራዲሽናል ሜዲኬሽን ሲባል ሚጨስ ይኖራል፣ ሚቀባ ይኖራል፣ መታሻ ይኖራል። እንደዚህም አሁን እኛ ጋር ነጮቹ በጣም ዘመናዊ አድርገውት እየሰሩበት የሚገኘው ሂጃማ ቴራፒ ሂጃማ ቴራፒ ማለት ኢትዮጵያ ውስጥ በእስልምና ወይም ዋግምት የሚባለው በድሮ ጊዜ ብዙ ህክምና ረሱል ሰለላሁ ዐለይሂ ወሰለም እንደ ሙስሊም ታከሙበት ብለው ለእኛ ያስተላለፉልን እንደ ኢትዮጵያ ደግሞ ዋግምቱ በጣም ሲሰራበት የነበር አሁን ነጮችም ቻይኖችም ፋሽን አድርገውት የሚሰሩ። ስለዚህ ትራዲሽናሉ አለ፣ እንደነ ስፕሪቹዋል ሜዲኬሽን አለ። እንደገና ደግሞ ሳይንቲፊካሊ ሳይካትሪ፣ ሳይኮሎጂ አለን። ልጆቹ በነዚህ በሁለቱ ህክምናዎች ለውጥ የማያመጡልን ከሆነ ኢሚዲየትሊ ወደ ሳይካትሪ ነው የምንልካቸው ሳይካትሪ ሜዲኬሽን እንዲሰጣቸው እናደርጋለን። ሶ ሶስቱን አንድ ላይ ኮኔክት ስናደርገው እኛ ጋር የሚገባ ሰው ከእኛ ጋር ወጥቶ ሳይካትሪ ፍለጋ አይሄድም ከእኛ ጋ ወጥቶ የባህል ሕክምና አይሄድም። ከእኛ ጋር ወጥቶ ስፒሪችዋል ወይ ፀበልና ቁርአን ጋር ብሎ አይሄድም። ቢካስ ሁሉንም እዛ ስለምናመጫ ቁርአን የሚቀራለት አለ ኡስታዞቹ። ፀበል የሚፈልግ ጸበል ይመጣለታል። መጸለያ ሩም አላቸው ለኦርቶዶክሶች። ይህን ምናልባት ያየሁት ካ አውስትራሊያ ነው። ይህን ተሞክሮና ሀገራችን ላይ ቢስፋፋ ብዬ የምቀናበት እዚህ ዴንታል ነርሱንም ስማር ሄል ሰርቪስ አሲስታንት የተለያዩ ሆስፒታሎችም ሲሄድ በየቦታው ፕሬ ሩሞች አሉ። ለኦርቶዶክስ መጽሐፍ ቅዱስ ይቀመጣል፣ ለእኛ ቁርአን ይቀመጣል። መስገጃ ቦታ አለን አውስትራሊያ ውስጥ። ኢትዮጵያ ስትሄድ እንዲህ አይነት ነገር የለም። ሶ ይህንን ከዚህ ወስጄ ነው ከዚህ ኮፒ አድርጌ ነው ኢትዮጵያ ስ ፔስት ያደረጉ። ሶ ይሄ ነገር ውጤታማ አደረገ። ማንም ሙስሊሙ ይሰግዳል መብቱ ነው። ይጸልያል ከአምላክ ጋር ደግሞ ኮኔክሽን ሲኖርህ አምላክ ሰሚ ነው። ፈጣሪያችን አንድ ስለሆነ ማለት ነው። ሶ ይሄ ነገር ውጤታማ አደረገን። በአጭር ጊዜ ውስጥ ብዙ ልጆች ውጤታማ ሆኑ። ብዙ ልጆች ዳርን ብዙ ልጆች ወደ ስራቸው ተመለሱ። እንደውም ወደዚ ወደ አውስትራሊያ የመጣ ልጅ አለኝ እዛው። በጣም የሚገርም ዲያግኖስ የነበረ ቫይ ፖላር የሚባል ህመም ለረዥም አመት ለብዙ አመት የሚሰቃይ ነበረ። አሁን ፐርዝ ውስጥ ነው የሚገኘው። እኛ ጋር ታክሞ ከእኛ ጋር ወጥቶ ሚስት አግብቶ ሚስቱ ወልዳ፣ እህቱ ፐርዝ ነበረች ፕሮሰስ አርጋለት አሁን ደም ትናንትና ከሱ ጋር ሳወራ በጣም እያመሰገነ ነበር የነበረው ና እንዲ ሲሪየስ የሆኑ ህክምናዎች ረዥም ጊዜ የሚወስዱ ቢሆኑም ፎሎ አፕ የሚያስፈልጋቸው ቢሆንም ግን በአጭር ጊዜ ውስጥ እኛ ጋር ውጤታማ እንድናገኝ ና እየጓጓን ከነ ችግሮቻችን ክፍተቶች ቢኖሩብንም እያጓጓን የልጆቹ ለውጥ ያሳሳን እንደተሰራው አድርገን እየሰራ ነው ነው በጣም ውጤታማ ውጤታማም እየሆነን ያለ ነው። አልሐምዱሊላህ። ይመለከተኛ ለበጎ አድራጎት ድርጅት ከተቋቋመ በ2014 አጭር ጊዜ ነው እንዳነሱት ራሱን ችሎ ለመቆም ብዙ መንገዶችም ለመራመድ በሂደት ላይ የሚገኝ የበጎ አድራጎት ድርጅት ነው። ለአራት መቶ ያህል በዚች አጭር ጊዜ ውስጥ ሰዎች አገልግሎት አግኝተው አገግመው ለመውጣት ችለዋል። እንደጠቀሱት ቢያንስ ከ15 ቀን በፊት ሶስት ሺ አምስት መቶ ያህል በቆይታ ምዝገባ ውስጥ ያሉ አሉ፣ ወይም በዌይቲንግ ሊስት ውስጥ የሚገኙ ይህ ምን ያሳያል? በኢትዮጵያ ኢትዮጵያ ያለ ሀገር እስከ ቅርብ ጊዜ ድረስ የዚያ አደንዛዥ እጽ ሱስ ገኖ ያን ያህል የማይታወቅበት ሀገር ውስጥ እዚህ ከፍተኛ ደረጃ ላይ መድረስ ያምሮ ህመሙ እንደዚሁ በጎንዮሽ ይዘን ያክል ከፍተኛ የሆነ ደረጃ ላይ መድረስ የችግሩን ጥልቀትና ስፋት ምን ያህል አጉልቶ ያሳያል። እዛ የተደረጉ የምርምር ስራዎች የማጣቀሻ ስታስቲካዊ ዳታዎች አሰባስባችኋል ወይም በራሳችሁ የመረጃ አሰባ ሰብ ወይም ከተግባር ስናንተ ጋር ከሚመጡ ሰዎች አኳያ ጥልቀትና ስፋቱ ምን ያህል አሳሳቢ ነው ብሎ ማለት ይቻላል? በሌላው አንጻር ደግሞ አግባብ ያለው እገዛ ከተደረገ እንዲህ አገግመውም ሰዎች ሊወጡ ይችላሉና ምን መደረግ አለበት ይላሉ። እኛ ምናልባት ቦታው ላይ ስላለን ሊሆንም ይችላል። እኛ በስፋት ሪሰርች አድርገን የሰራነው ነገር የለም። ቦታው ላይ ስላለን ከሚደወልልን ሎኬሽኑ ከየትየት አካባቢ ነው የሚደወልልን? እነ ማናቸው የሚደውለው? እንዴት ነው ሰዎች ከኛ ጋር ኮንታክት የሚያደርጉት? ያለውን የሰው ጭንቀት፣ የሰውን ለቅሶ ስናይ እኔ በግሌ እንደ ራሴ በግሌ ሰው ሁሉ በሰብስታንስ የተጠመደ እስኪ መስለኝ ይፈራለሁ ስል ይህን ሀገር ነገ የጸዳና ይህን ሀገር ይህንን የምንወደውን ባህል የምንወደውን ሀገር የሚረከብልን ወጣት አናገኝም የሚል ስጋት ውስጥ ያለው እኔ በግሌ ማለት ነው። ሪሰርች አላደረግንም ይህ በእኛ አቅም የሚደረግ አይደለም። የሚመለከተው አካል መንግስት ትኩረት ሰጥቶበት ካልሰራ የሚያስፈራ ነገር እየመጣ ነው። ስፔሻሊ ቲኔጀርስ ወጣቶች፣ ህጻናቶች ዊዱ በሚገርም ሁኔታ ከዊዱ ባሻገር ደግሞ የተለያዩ ታብሌቶች እንደ ትራማዶልና መሰል አይነት ነገሮች ለዚህ ለማደንዘዣ ሆስፒታል ውስጥ ሰርጀሪ ላይ ዶክተሮች ለማደንዘዣ የሚጠቀሙበት የዶፕሚኑን ከፍ ያደርጋል ብለው የሚያስቡትን ነገር ህጻናቶች፣ የ13 ዓመት ህጻናቶች በቀላሉ ከፈርመሲ አግኝተው የሚወስዱበት ነገር አለ። አንድ ትራማዶል ዛሬ ከወሰደ አንድ ህጻን ልጅ፣ የ13 ዓመት ህጻን ልጅ፣ ነገ ሁለት ሶስት እያለ እኔ ጋ የ13፣ 14፣ 15 ህጻናት በቀን አርባ ትራማዶል ፍሬውን የሚወስድ ልጅ አለኝ። ሶ እኔ በግሌ በጣም ተንሰራፍቷል ብዬ ነው ማስበው እንደ ራሴ እንደ ድርጅታችንም ስጋታችን ይሄ ነው። ተጥለቅልቋል ማለት ይቻላል። ከዛ ከዊዱና ከዚህ ከትራማዶል መሰል ነገሮች ባሻገር ደግሞ ጫቱ ጫቱ በቃ አውት ኦፍ ኮንትሮል ሆኗል። አሁን መንግስታችን እያመጣው ነገር ጥሩ ነገር እየመጣ ነው። ምክንያቱም ሰዎች ይሄ ከስር መሰረት ከድሮ የመጣ ነው። ማሳ መተዳደሪያቸው ነው፣ ሸጠው እሱ የሚተዳደሩ ሰዎች አሉ። ባንዴ ማስቆም አይቻልም። ከጫቱ ጀርባ የልጆቹ ሕመም የአሁን አእምሮ ሕመም ያለበትን ሱስ ያለበትን ወጣት ስንጠይቅ መጀመሪያ የማስነሻው ሞተሩ ጫቱ ነው። እሱ አንዳንድ ቦታ እንደ ባህል ታይቶ ስትናገርባቸው የሚቆጡ ሰዎች አሉ። ግን ከስር ልጆቹን፣ ዘሩን፣ ማንነቱን የዛን ሰውዬ እያጠፋበትን ያለው እያወቀ አይደለም ሰው። ማህበረሰባችን ልናስተምረው ይገባል። በአንዴ ማሳ ማጥፋት አንችልም። ጫቱን ጎን ለጎን እየሰራ ከጎን ማንጎ እየሰራን፣ ፓፓያ፣ አፕል እየተከለ እንዴት ማምረት እንደሚችል የጫቱን ማሳ በምን መተካት እንደሚችል ማስተማር ይጠበቅበታል። የሚጠበቅበት መንግስት ነው። አግሪካልቸር ሚኒስትሩ ይህን ሊሰራበት ይገባል እንጂ በአንዴ ጫት ማሳ አጥፋ እንለው። በጫት ንግድ ተዳደር የነበረውን ሰውዬ በጤፍ እንዲያደርገው፣ በስንዴ እንዲያደርገው፣ በአትክልትና በሌላ ነገር እንዲያደርገው መስራት የሚመለከተው አካል ነው ያለበት። እኛ ግን አሁንም ስጋት አለን። እንደ ጎርፍ እየመጣ ነው። አሁንም አሁን ይሄ ሶስት ሺ አምስት መቶ ቅድም እንግሊዝ ላይ ያልኩ መርጠን የመዘገብ ናቸው እኮ ነው ሪጀክት ያደረግ ናቸው አሉ አቅም አላችሁ ሂዶ ሆስፒታል አቅም አላችሁ ፕራይቬት ሪሃብ ሴንተር ሂዱ ብለን የመለስ ናቸው ሰዎች እንዳሉ ሆኖ እነዚህ ግን በቃ ብንቀበላቸው አቅም የላትም ሽንኩርት ቸርችራ፣ ድሃ የሆነች እናት አይኗ እያየ ልጇ ዩኒቨርሲቲ ፒኤችዲሁን ይዞ አይኗ እያየ በሯ ላይ ገረባ ሰብስቦ የሚቅም ልጇን ነገኛ አቅም ሲኖረን እንቀበላለን ብለን የተቀበልነው ነው። እየመዘገብ ነው ወጣት ነው ሶስት ሺህ ምናምን ያለው ሶ በየሄድክበት በየትምህርት ቤቱ በየአካባቢው ብትሄድ እናቶች እያለቀሱ ነው ያሉት። ልጆቻችን በዊድ እየጠፉ ነው፣ በድራግ እየጠፉ ነው። መንግስትን ብቻውን የምንተውለት ነገርም አይደለም። ማህበረሰብም መንግስትም፣ የሚመለከተው አካል የተማረው ኃይልም፣ ሁሉም ስራዬ ብሎ የኔ ብሎ ካልሰራ ሱስ ሃይማኖት አይመርጥም፣ ብሄር አይመርጥም፣ ስልጣን አይመርጥም። እኔ ቤት የባለስልጣን ልጅ ገብቷል። የሃይማኖተኛ ልጅ ትልልቅ ሃይማኖተኛ ቤተሰብ ልጆች ገብተዋል። የሀብታም ልጆች ገብተዋል። እንደዚሁም የድሃ ምንም የሌላቸው ልጆችም ልጆች ገብተዋል። ሶ እከሌ እከሌ ብሎ ስለማይመርጥ ነግበኔ ሁሉ ብሎ ሁሉም ማህበረሰብ የኔ ነው ችግሩ፣ የኔ ነው ይህን ሀገሬን የሚረከብልኝ። ይልም የምንወደውን ባህላችን የሚረከብ ይልም የምንወደው እምነታችን፣ ሙስሊሙ ክርስቲያኑ ይወደዋል እምነቱን አይደል? ይህን እስልምና ለማን ነው የማስረከበው? ይህን ኦርቶዶክስ ማን ነው የሚረከበኝ ብሎ ማህበረሰቡ መስራት ካልቻለ፣ ስለ እውነት እኔ ያሰጋኛል፣ እኔ ፈራለሁ። ስለዚህ በጣም ተንሰራፍቶ ነው ያለው ማለት ነው። ስለዚህ ምን መደረግ አለበት ይላሉ? በመንግስት በኩል ምን ማድረግ ይችላል? የእርሶ አተያይ፣ የእርሶ ጥሪ ምንድን ነው?

ይህንን ለማጥፋት ማለት ስለዚህ ሁላችንም ይመለከተኛል ብለን በጋራ የምንሰራ ከሆነ ከፈጠን እኮ ነው። አሁን ቶሎ ከፈጠንን ልጆቻችን ላይ እንደርሳለን፣ ወጣቶቻችን ላይ፣ ታዳጊዎቻችን ላይ እንደርሳለን። ጊዜ የምንሰጠው ነገር አይደለም። ከመንግስት አንደኛው ትኩረት እንዲሰጠው ነው እንደሚመለከተኛል ሁላችን ሁሉም ትኩረት እንዲሰጠው፣ ሁለተኛው መንግስት አዌርነስ መፍጠር መቻል አለበት። እኔ አሁን ትልቁ ክፍተት ብዬ የማስበው አዌርነሱ ነው። እኔ አውስትራሊያም ስለኖርኩ ነው የስራ ምሰራ ከነጮች ጋር ስትኖር ካሳሁን ታውቀዋለህ። ለየአንዳንዱ ሰብአዊ ሕይወት ላለው ነገር ለሰው ልጅ አይደለም ለእንስሳውም እንዴት አድርገው እንደሚሰሩ። ሶ ኢትዮጵያ ሀገራችን ላይ እያየህ የሰው ልጅ የሆነን ሰው እያየህ እየረገጥከው መንገድ ላይ ተኝቶ እንደ ተራ ነገር አልፋ ሆነው የምትሄደው፣ ያ የወደቀውን ሰው የአንስተህ ምን ሆንክ ብለህ ብትጠይቀው የሚሰጥህ ምላሽ አንድ ቀን ጸጉሩ የተንጨባረጠ ፍሩ እንደዚህ ያደገ የሚያስፈራ የሚመልስልህን ሰው የአንስተህ ልብስ ጥፍሩን ቆርጠ ጸጉሩን ቆርጠ አብልተህ አጠጥተህ ሳምንት አንተ ጋ ቆይተህ ስታየው ስታዩ ከአንተ የተሻለ ማይንድ ያለው ከአንተ የተሻለ አገር መምራት የሚችል ሰው ሆኖ ትዳር መያዝ የሚችል አገር መምራት የሚችል ሆኖ ታገኘዋል። ስለዚህ ለሰው ልጆች ክብር እንዲኖረን አዌርነስ ላይ በጣም መስራት አለብን። ሱስ ማለት ምን ማለት ነው? አእምሮ ህመም ማለት ምን ማለት ነው? የሚለውን ለማህበረሰባችን ማስተማር ሱስ ታክሞ ሪሃብ ሴንተር ገብቶ ለልጆቻችን ፍቅር ሰጥተን ማዳን የምንችለው ህመም መሆኑ አእምሮ ህመምም እንክብካቤ ፍቅር ከተሰጠው ሊድን ሊያገግም የሚችል መድኃኒታቸውን እየዋጡ ስንት ታላላቅ ሰዎች አሁን እኮ ስንት ባለ ሀብቶች በዓለም ላይ እናውቃለን። የአእምሮ ህመን መድኃኒት እየወሰዱ ዓለምን የሚያስተዳድሩ ትልልቀ ክሌክሌ ማለት ስለማልች ነው ሰዎች እንዳሉ የሚታወቅ ነው። ስለዚህ እሚድን በሽታ ማገገም የሚችል በሽታ ነው። አዌርነስ ልክ አንድ ወቅት ላይ ኤች አይ ቪ ኤድስ በጣም በተስፋፋበት ጊዜ ሚዲያዎች በሙሉ ይጮሆኗል። ዘሴም ቲንግ የኔ መልእክት የሚሆነው ዘ ሴም ቲንግ ሱስ ላይ ሁሉም ሚዲያ ካልሰራ ልጆቹን ስለሚያጣ የሚዲያው ባለቤት ልጆቹን በእርግጠኝነት ነገ ላያ ዛሬ ሚዲያውን ለዚህ ስራ ካልሰጥ መንግስት ስለ ሶስት ካልጮኸ ነገ ይሄ የሚወደውን ሀገር የሚረከበው የሚለፋበት አሁን ልማቱ ማሻአላህ በጣም ነው ደስ የሚል ሀገራችን እየተቀየረች ብዙ ነገር እየተሰራ ነው ያለው። ይሄ ለነገ ትውልድ ጥሩ ኮንፈርት የሆነ ዞን እመሰርታለን ብለን እየለፋን ስለሆነ ቦታው ላይም እየሰራን ልጆቻችን ላይም እንስራ። የምንሰራው ደግሞ ከሱስ ነጻ የሚሆንበትን አዌርነስ ለማህበረሰባችን በመፍጠር በማስተማር ማለት ነው። በሌላ በኩልስ አዋክዙን መገናኛውና ከመንግስት ባሻገር በተለይ የሞራል ከፍተኛ የሆነ ስልጣን ያላቸው የሃይማኖት መሪዎችም አሉ። እንደዚሁ በህዝብ ላይም በአሳሰብ ላይም እንደዚሁ ከሞራል ግንባታ አኳያ ብርቱ ተጽዕኖ አላቸውና የሃይማኖት መሪዎችስ ከነሱ ምን ይጠበቃል? በዚህ በኩል ለህብረተሰቡ ግንዛቤ በማስጨበጥ ረገድ ሶሪ፣ ስለዘነጋሁት ነው። ትልቁ እንደውም መንግስት ብቻውን የሚያደርገው ነገር አይደለም። ሃይማኖት ተቋማት አሉ፣ ኢትዮጵያ ውስጥ እየሰሩ ነው ያሉት። ትልቁ ድርሻውን የሚይዙት የሃይማኖት ተቋማቶች ናቸው። በቀላሉ ማህበረሰቡ ማግኘት የሚቻለው በመስጅድ፣ በቤተ ክርስቲያንና ተለያዩ ጸሎት ቦታዎች፣ ጸበል ቦታዎች ስለሆነ በደንብ ትምህርት ሊሰጥ ይገባል። አንዳንዴ እምነት ውስጥ የገባ እምነትህ የማይወክለው ነገር አሉ። ለምሳሌ ሙስሊም ሲባል ባለፈው ጠቅላይ ሚኒስትራችን ሲናገሩ ነበር፣ ጫትና ሙስሊምንም አያገናኘው ከእስልምና ጋር ጫት ነው የሚያገናኙት ከኦርቶዶክስ ደግሞ መጠጥን የሚያገናኙ ሰዎች ይኖራሉ። መጠጥን እስኪ ድረስ ነው ክርስትና ራስህን እስኪ ጎዳ ሰክረህ ራስህን ስተህ ላገር ሸክም ሆነ እንድትኖር ነው የሚያዘው። ያንን ነገር የሃይማኖት አባቶች ማስተማር መቻል አለባቸው። ጫት በእስልምና አይፈቀድም፣ አይፈቀድም። የትኛውም ቦታ ላይ ጫት ቃም የሚል ነገር የለም። ባህል ነው፣ ሃይማኖት ስላልሆነ። ስለዚህ የሃይማኖት አባቶች ሱስ ምንድን ነው ከየት ነው የሚጀምረው? እንዴት ነው ማህበረሰባችን ወደ ሱስ የሚገባው የሚለውን ነገር አጥብቀው ለምእመናን ማስተማር መቻል አለባቸው። እንደውም ትልቁን ድርሻ ከመንግስት ባሻገር የሚይዙት የሃይማኖት አባቶች ናቸውና፣ የሃይማኖት አባቶች የተለያዩ ባለሀብቶች ኢንቨስት ቢያደርጉ በዚህ ላይ አቅማቸውን ሙስሊሞች ዘካ ሲያወጡ እንዲ እንዲ አይነት ተቋማት ለኢንቨስት ቢያደርጉ የተለያዩ ባለሀብቶች እንደዚህ ኸይር ስራ የሚሰሩ ውጭ ያሉ ዲያስፖራዎች ትውልድም ማዳን ስለሆነ ኛ እየሰራ ነው ያለ ነውና ከእኛ ጋር አቅም እንድንፈጥር ቢያደረጉን ይሄን እንዲ እንዲህ ብታረጉ ቢሉን እንደዚህ የሙያ ባለቤቶች አሉ፣ ከዛ ጋር ብትማገሩ ቢሉን ይሄን ብታረጉ ቢሉንና ኦልሬዲ እኛ ገብተናል። ስራውን እየሰራን ነው። ዘዴው ገብቶናል። ማዳን እንችላለን። ልጆቻችን ወደ ማህበረሰቡ እንቀላቀላለን፣ ወደ ስራቸው፣ ወደ ቤተሰቦቻቸው እመልሳለን ብለን እየሰራን ነው ያለ። ነው ያንን ደግሞ የሚያግዘን ኃይል ፋይናንሺያል ችግር አለብን እኛ፣ የቦታ ችግር አለብን፣ ክራይ ላይ ነው ያለ ነው። ፋይናንሺያል ሜዲኬሽን ችግር አለብን። አስበው እኛ ጋር ሜዲኬሽኑ አለ፣ አኮሞዴሽኑ አለ፣ እንደገና መገባው አለ። እንደዛ አንዳንዴ በጓድራጉ ድርጅት ንተስተን ስትል አብልተን አጠጥተን ህክቡ ታስተኛለህ። እኛ ኮ አብልተን አጠጥተን አናስተኛ። አብልተን አጠጥተን እንደገና ሕክምና ሰጥተን እንደገና ሴኩሪቲ ያስፈልገዋል። በሱስ የሚገባ ወጣት ሶሳይድ የሚያደርግብ ወጣት ነው። ራሱን ለማጥፋት የሚሞክር ራሱን ካላጠፋ አንተን ሊያጠፋ አንተን ካላጠፋ ንብረት ሊያጠፋ የተዘጋጀ ሀይል ነው ይመጣል። ስለዚህ ከእንደዚህ አይነት ተቋማት ጎን በመሆን ማህበረሰቡ ሃይማኖት ተቋማት ባሻገር ማህበረሰቡ ጎን ለጎን ሊያግዘን ይገባል ብዬ አስባለሁ። ከመንግስት ከሚዲያና ከየሃይማኖት አባቶች ባሻገርስ በተለይም ወላጆች እንደ ቤተሰብ ማህበረሰቡ እንደ ሀገርና እንደ ህዝብ ምን ማድረግ አለበት? በእነሱስ በኩል ምን ይጠበቃል? አዎ ወላጆች ላይ ደግሞ እኛ እንግዲህ ይህን ስራ ከጀመርን ያየነው ክፍተት ማለት ነው እዚህ ምናልባት አውስትራሊያ እየተሰራበት ያለ ኢትዮጵያ ውስጥ ያልታወቀ ግንዛቤ ችግር ብዬ ቅድም ያነሳሁት እሱ ነው። አንደኛው ለምሳሌ አንድ ወጣት በሚያድግበት ሰዓት ኢትዮጵያ ማነው፣ እዚህ አውስትራሊያ ላይ ስትኖሩ አንድ ሴትም ቲኔጀር ሆና ስታድግ የሆርሞን መቀየር ይኖራል። ለምሳሌ ቲኔጀር ሲሆኑ ትርቲን ፎርቲን ሲሆኑ ወንዱ ልጅ ጺም ማውጣት፣ ድምፅ መጎርነን፣ የተለያዩ ባህሪ ማምጣት፣ የሴት ፍላጎት፣ የተለያዩ ነገሮች ፍላጎት ማምጣት ይኖራል። ሴቷ ደግሞ ሼፓ መቀየር የሚሏትን አለመስማት ይመጣል። እና ነጮቹ ቶሎ አድርገው ያንን ነገር ለመቀየር ስራቸውን ይጀምሩ። ምክንያቱም ልጅቷ ሆም ብላ ሳይሆን ሆርሞኗ ስለተቀየራ ሁሉ ነገሯ ይቀየራል። እዛ ላይ ስራ ይሰራል በየትምህርት ቤቱ። ኢትዮጵያ ውስጥ ግን ያ ስራ ይሰራ ምንድን ነው የሚባለው? ኦ ልጄ ሱሪውን አሳጠረ፣ ጸጉሩን አቆመው በዚህ ጋ ስለዚህ ማዘውን አልሰማ ላይ ዱርዬ ይሆኗል ልጄ ተበላሸ ነው የሚባለው። ከዛ ኢሚዲየት አባትና ልጅ መጠላት ይጀምራሉ እናትና ልጅ መጨረሱ አይሰማም። የማይሰማው ደግሞ እናቱን ንቆ አይደለም ቤተሰብ ንቆ ሳይሆን ሆርሞኑ ኦልሬዲ ተቀይሯል፣ ባህሪም ይቀይራል። ስለዚህ ወላጆችን ማስተማር አሁን አውስትራሊያ እኮ ይጠራል አደለ? ሳይካትሪዎች ይጠራሉ በየትምህርት ቤት ኤሌመንተሪ ስኩል ልጆች መጨረሻ አካባቢ ወደ እንት ሲገቡ ይጠራል። ወላጅንም ቁጭ አድርጎ ሳይካትሪዎች ያማከራሉ። ስለዚህ ኢትዮጵያ ውስጥ ይህን ትልቁን ስራ የሚሰራው ትምህርት ሚኒስቴር ነው። ትምህርት ሚኒስቴር እንደዚህ አይነት ኤጅ ላይ የሚመጡ ቲኔጀርስ ባህሪያቸው ሲቀየር፣ ሆርሞናቸው ሲቀየር ወላጆች መጥተው በዛ እድሜ ላይ የልጆቹ ባህሪ እንደሚቀየርና ወላጅ እናት መጠንቀቅ ማለት እንዳለባት በዛን ሰዓት ያመለጠ ወጣት አይመለስም። በብዛት አሁን እኛ ጋር ወደ ኋላ አርገን ስናጠና ከሰርቲን ከፎርቲን ጀምሬ ነው ከቤተሰብ ጋር ጸብ የሚጀምሩት አለመስማማት የሚጀመረው፣ ከዛ አስራ ሰባት አስራ ስምንት ሲሆነው ከቤት ይወጣል። ከዛ ጎዳና ላይ ምንትማት ይጀምራል እየባሰበት መጨረሻ ላይ በሀያ ሶስት በሀያ አራት አመቱ አእምሮ ሕመምተኛ ይሆናል። ስለዚህ እናት አንደርስታንድ እንድታደርግ ልጇ ዱርዬ ሆኖ አደለም ጸጉሩ የሚያሳድገው ሱሪውን ዝቅ ያደርገው አልተማት ያለው እሱ አደለም ብሎ የሚያስተምር አዌርነስ የሚሰጥ ተቋም ያስፈልገናል። ተቋሙ ደግሞ ትምህርት ሚኒስተር ጭ ሀገር የሚኖሩ ኢትዮጵያውያን እንዲህ ላለ የበጎ አድራጎት ስራዎችን ለሚሰራ እንደ እርሶ ይመለክተኛል። የበጎ አድራጎት ድርጅት ከአደንዛዥ ሱስ እና ከያምሮ ጤና ችግር ያለባቸውን ሰዎች ለመታደግ ለምታደርጉት ጥረት ምን አይነት እገዛዎችን ሊያደርጉ ይገባል ይላሉ። ቀደም ሲል እንዳነሱት እነዚህ ሁሉ ነገሮች በነጻ የሚሰሩ አይደሉም፣ እያንዳንዳቸው ወጪን ይጠይቃሉ። በዛ ዘርፍስ እገዛ ለዛ ለማድረግ የሚሹ ወገኖች ካሉ በሀገር ውስጥም ሆነ በውጭ እንዴት ለገኛችሁ በምን መልኩ ሊለጉሳችሁ ይችላሉ? የምትሹትስ እርዳታዎች ምን አይነት ናቸው? እንግዲህ እኛ ትልቁ ችግራችን ምናልባት የሀገራችን መንግስት ይፈታልናል ብለን እናስባለን። ትልቁ ችግራችን በአሁኑ ሰዓት የቦታ ችግር ነው። ቦታ በጣም ትልቅ ችግር ላይ ነው ያለ ነው። በኪራይ ነው ተከራይተን ያለ ነው። ከሶስት መቶ ሺህ የኢትዮጵያ ብር በላይ እንከፍላለን። ኤቭሪ መንዝ ማለት የተቸገረነው ትልቁ እሱ ነው። ከዛ ቀጥሎ ግን ሜዲኬሽን የሕክምና ማቴሪያሎች ብዙ በጣም መከራችን እያሳየን ያለው ያ ነውና በውጭ ሀገር የሚገኙ ኢትዮጵያውያን ይሄንን ነገር ከቨር ሊያደርጉልን ይችላሉ በቀላሉ ብዬ አስባለሁ። እኔ አውስትራሊያ የመጣሁትኝ አጋጣሚ ልጄን ለማየት ነው። መጥቼ ግን ኢትዮጵያ ኤምባሲ ሄጃለሁ። ከአምባሳደሩን በዚህ አጋጣሚ እጅግ በጣም አድርጌ አምባሳደር ሀድናን አመሰግናለሁ። መኖሪያ ቤታቸው ድረስ ወስደው ከነ ልጄ ምሳ ጋብዘው ሻይ ቡና ብለውን ከነ ስታፎቻቸው ጋር ጥሩ ጊዜ ነበረን፣ ተወያይተናል። ሶ ኢትዮጵያውያን ዲያስፖራቸው እዚህ የሚኖሩት አሁን አውስትራሊያ ላይ ሬጂስተር እንዲደረግ ኦልሬዲ ፕሮሰስ ጀምር ያለውን እሱን እየጨረስኩኝ ነው። በተለያየ አገር ላይ የሚገኙ አሜሪካንም ዩኬም የተለያየ ቦታ ላይ ያሉ ኢትዮጵያውያኖች ትኩረት ላይመለከተኛል እንዲሰጡና ስፔሻሊ ቀለል ባለመልኩ ማግኘት ይቻላል ከአውስትራሊያ ገቨርንመንት እናገኛለን ብዬ አስባለሁ። የሕክምና እቃዎችን፣ ሜዲኬሽኖችን፣ መሰል አልባሳት ለልጆቹ የሚያስፈልግ ከአልጋ ጀምሮ የተለያዩ ነገሮችን በቀላል መንገድ ልናገኝ ስለምንችል ይህን ነገር ብዙ ኮሚቴ ነው በኢትዮጵያ ውስጥ ያለው የተለያዩ ኮሚቴዎች አደራ ነው ምላል። ይህን ነገር እንደምንም አድርገው ከኤምባሲ ጋር እኛ የሚያስፈልገውን ከኢትዮጵያ መንግስት ጋር ከውጭ ጉዳይ ሚኒስቴር ጋር አውርተን በቀላል ወደኛ ያለ ቀረጥ የሚገባበትን ነገር እኛ እናመቻቻለን። እዚህ ግን እነሱ ይህን ነገር እንዲረዱ ነው። ሌላው የምገባው በጣም ከባዋል ነው። አእምሮ ህመም ወይም በሱስ የተጠቃ ወጣት በፊት ጫት ይዘው የነበረው ሆድ እንደ ጊዜው መድኃኒት ሲውጥ በጣም ይራባል። እኛ በቀን ሁለት ሶስት የልንበላ እንችላለን። እነሱ አስር የበልተው አይበቃቸውም። የኢትዮጵያ ምግብ የሚታወቅ ነውና ምገባው ላይም በጣም ተቸግረናል። ሰው ባለው በእኛ አካውንት ላይ ያላቸውን ያቅማቸውን በማስገባት ዝክር ሲኖር ዘካ በማውጣት የተለያየ ፕሮግራም ሲኖራቸው ልደት የሚያከብሩ የሆነ ክርስትና ፕሮግራም ሲኖር ሰው ሞቶ የሆነ ነገር በሚያደርጉበት ሰዓት ለይመለከተኛል ቢያደርጉ ነገ አገር ተረካቢ ወጣት እያዳን ያለነውና በቀላሉ እኛም መርዳት ይችላሉ። ከዛ ባሻገር ደግሞ ይመለከተኛል ዶት ኦርጎ የሚል ዌብሳይት ከፍተናል። እሱን ዌብሳይት ከጉግል ላይ በማውረድ እንደዚሁም ደግሞ አፕሊኬሽኑም አለ ፕሌይ ስቶር ላይ ገብተው ይመለከተኛል እንትን ብለው እዛ ላይ ቮለንተር መሆን የሚችሉ ካሉ በአቅማቸው በሙያቸው ገንዘብ ብቻ አይደለም፣ ሐኪሞች፣ ነርሶች፣ ሳይካትሪዎች፣ የተለያዩ ሳይኮሎጂስቶች በአቅማቸው ለእኛ ምክር በመስጠትም ኢትዮጵያ ሲመጡ እየመጡ እየጎበኙን ልጆቻችን እያዩ እንደዚህም ደግሞ ቲም ወርክ ሆነው በቲም ለምሳሌ አውስትራሊያ ያሉ ሳይኮሎጂና ሳይካትሪስቶች ካሉ በቲም መጥተው ከኢትዮጵያ ኤምባሲ ጋር ተነጋግረው እኛ ጋር አንድ ወር እንኳን ወይ አስራ አምስት ቀን እስቲ ይመለከተኛል ያሉ ወጣቶች እንዴት ነው አሲስት ማድረግ የምንችለው? እንዴት ነው ትሪት የምናደርግ የምንችለው? አንደኛ እየተማሩ ያሉ ዩኒቨርሲቲ ውስጥ ያሉ ተማሪዎች ከሆኑ ሪሰርች ማድረጊያ እንዴ ስለ ሶስ የሚያጠኑት ነገር ይኖራል። እኛ ጋር በቀላሉ የተከማቸው ወጣት ስላለ የተሰራበትም ማለ እየሰራንም ስለሆነ ስለዚህ መረዳዳት እንችላለን። አንድ መሆን ከቻል ከዛ በፊት ግን ሁላችንም አንድ ሆነን ይመለከተኛል እንበል ነው ምለው። ወይዘሮ ናኢማ ሙዘይን መሐመድ ይመለከተኛል የበጎ አድራጎት ድርጅት መስራችና ዋና ስራ አስኪያጅ፣ ስለ ቃለ ምልልሱ እናመሰግናለን። ጠረቶ ይበልጥ ፍሬያማ እየሆነ እንዲቀጥልና እንዲጎለበት ምኞታችን ነው። ያሰቡትም እገዛዎችን ከየአቅጣጫው እንደሚያገኙ ተስፋችን ነው። ስለ ቃለ ምልልሱ እናመሰግናለን። ቴንክዩ። እኔ በጣም አመሰግናለሁ። أوكي، ما السبب؟ لا ما السبب